The Voice of America. አቶ ጀዋር መሐመድ፣ አቶ በቀለ ገርባ፣ አቶ ሐምዛ አዳን እና አቶ ሸምሰዲን ጣሃ ዛሬም በቀጠሯቸው ችሎት አለመገኘታቸው ተገለጸ ይላል የተከሳሾቹ የሕግ ጠበቃ። የሀገሪቱ ወቅታዊ ሁኔታ ለደህንነታችን ያሰጋል በማለት ከችሎት መቅረታቸውን የገለጡት ፀሐይ ዳምጠው ተከታዩን አጠናቅራለች። አቶ ጀዋር መሐመድ አቶ በቀለ ገርባ አቶ ሐምዛ አዳኔ ወይም ሐምዛ ቦረና እንዲሁም አቶ ሸምሰዲን ጣሃ በችሎቱ ያልተገኙ ሲሆን ቀሪዎቹ ተከሳሾች ግን መገኘታቸውን ጠበቃቸው አስታውቋል። ለምን እንዳልተገኙ ለችሎቱ ያስረዱት የተከሳሾቹ ጠበቃ አቶ ከድር ቡሎ ለሀገሪቱ ደህንነት ሲባል አንቀርብም ማለታቸውን አብራርቷል። ዛሬ ችሎት ላይ አልቀረቡም። እንግዲህ ከአራቱ አራቱ ናቸው ያቀረቡት እናቱ ጀዋር እንደማይመጡ ቀድሞውኑ ነግሮናል የማይቀርቡ ምክንያት አንደኛ ሰው በየቦታ የተገደለ ባለበት ሁኔታ እና ሀገር ጦርነት እያለች እኛ ስለ ንብረት ለመከራከል ችሎት መሄዱ ለህሊናችንም ጤና አይሰጠንም ዋናው መሰረታዊ ነገር ምንድን ነው በአሁኑ ሰዓት ባለው ሁኔታ ችግር ቢከሰት ሀገር ሰላም በዚህ ችሎት ላይ አለመገኘት ከአርቲስት ተጫሉ ሁንዴሳ ግድያ ማግስት ሁከትን በማነሳሳት ወንጀል ተጠርጥረው በፖሊስ ቁጥጥር ስር ውለው ክስ የቀረበባቸው አቶ ጀዋር መሐመድ፣ አቶ ወቀለ ገርባና በመዝገቡ ስር የተጠቀሱ ተጠርጣሪዎች የንብረት እገዳን በተመለከተ ጥቅምት አስራ ሰባት ና ጥቅምት ሀያ አራት ሁለት ሺ አስራ ሶስት ዓመተ ምህረት ከተከሳሾች እና ከአቃቤ ህግ በኩል

ዳስ ፍርድ ቤቱ ጉዳዩን በድጋሚ የተመልክቶ ውሳኔ ለመስጠት ለኅዳር ሀያ ስምንት ሁለት ሺ አስራ ሶስት አመተ ምህረት ተለዋጭ ቀጠሮ ሰጥቷል። ለአሜሪካ ድምጽ ጸሐይ ዳምጦ ከአዲስ አበባ